ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ድምፅ ጋር ወዳደረጉትና በትላንትናው ምሽት የመጀመሪያውን ክፍል ወዳሰማ ነው ቃለ ምልልስ ነው የምንወስዳችሁ። ጠቅላይ ሚኒስትር አብይ ከስልጣን ከያዙ ጊዜ አንስቶ የመጀመሪያቸው የሆነው በተለይ ከአሜሪካ ድምፅ ጋር ያደረጉት ይህ ቃለምልልስ በተለያዩ አበይት አገራዊ ርዕሰ ጉዳዮች ላይ ያተኮረ ነው። ጠቅላይ ሚኒስትሩን ቢሮቸው ተገኝቶ ያነጋገራቸው እስክንድር ፍሬው ነው። እንሆ የቃለ ምልልሱን ሁለተኛ ክፍል እንግዲህ በለውጡ ሂደት እያጋጠሙ ካሉ ችግሮች አንዱ የህግ የበላይነት ጉዳይ ነው። በዚህ ርዕስ ላይ እናውራና ክቡር ጠቅላይ ሚኒስትር፣ በተለይ በአንዳንድ ክልሎች ያሉ መንግስታዊ ያልሆኑ ታጣቂዎች ብዛት ምን ያህል ያሳስበውታል? ምክንያቱም የደህንነት ስጋት መፍጠራቸውን ነዋሪዎች ስለሚነገሩ ማለት ነው ስለሚናገሩ። በእርግጥ እኔና እርስዎ እየተነጋገርንበት ባለንበት በዛሬ ዕለት የህዝብ ተወካዮች ምክር ቤት በጦር መሳሪያ አስተዳደርና ቁጥጥር ረቂቅ አዋጅ ላይ የህዝብ አስተያየት እየሰበሰበ መሆኑን ሰምተናል። በዚህ ላይ ያሉት አስተያየት ምንድን ነው በተለይ ከመንግስታዊ ካልሆኑ ታጣቂዎች ብዛት አንጻር የህግ የበላይነት ለአንድ መንግስት በጣም አስፈላጊ ነገር ነው ግን የህግ የበላይነትን እንዴት ነው የምንረዳው የመንግስትን የማድረግ አቅም ለመለካት የህግ የበላይነት ብቸኛ መመዘኛ ነው ወይ ብሎ ማሰብ ጥሩ ነው የሎ ኢንፎርስመንት ኤጀንሲስ ሁለት አይነት ቲንኪንግ አላቸው አንደኛው የሶልጀር ሜንታሊቲ ይባላል የአርሚ ሜንታሊቲ የሚባለው ጠላትህን መለየውን ዩኒፎርሙን የተቀመጠበትን ቀጠና በግልጽ ለይተህ በወገን እና በጥላት መካከል የቦታ፣ ያለባበስ፣ የውስጣዊ ንግግር ኮድ ልዩነት ይኖርና ምንም አይነት እንቅስቃሴ ከጠላት ወገን ሲፈጠር ያ ነገር ጥቃት ለመሰንዘር ነው ብለህ ስታስብ የመከላከል እርምጃ ትወስዳለህ ወይም ታጠቃለህ። ግልጽ ነው ማን ማንን እንደሚያጠቃ ልብሱ፣ ንግግሩ፣ ቋንቋው በጣም የተለየ ነው። ሌላው ግን ስካውት ሜንታሊቲ የሚባለው በውስጥ ለምሳሌ እዚህ ካለን ሰዎች አንዱ የከፋ ሀሳብ ቢኖረውና እሱን ወደ ህግ ለማቅረብ የምንሄደው መንገድ ቅድም ካስቀመጥነው ጠላት ጋር ይለያያል። ይሄኛው መጥፎ ዜጋን ከዜጋ መከላከል ነው። ያኛው ጠላትን ከዜጋ መከላከል ነው። አንድረኛ በጎች ይጠብቅ። በጎቹን ምን አይነት ጥቃት ሊያጋጥማቸው እንደሚችል ይገምታል። ወይም ተኩላ ወይም ቀበሮ መጥቶ ካለበት ስፍራ በግ ሊተናኩል ይችላሉ። ቀበሮ ምን አይነት ከለር አላት? አካሄዷ ምን ይመስላል? ተኩላ ምን ይመስላል? ረኛው ያውቃል። አቅም እስካለው ድረስ ያንን የሚጠብቀውን ጠላት መጠበቅም መከላከልም ይችላል። አደገኛ የሚሆነው መጥፎ በግን ከበግ መከላከል ነው። አንድ ወገን ናቸው ብለህ በጋራ እየነዳሃቸው በአንድ በረት አስገብታቸው ስታበቃ የሚፈጠር ረብሽ ነው። ለድረኛው ፈታኝ የሚሆነው በእኛ ሁኔታ ዜጎች በተለያየ ድብቅ አጀንዳ በሚረብሹበት ሰዓት እነዚህ ሰዎች ጠላት ናቸውና እንግደል ማለት አንችልም። ቢረብሹም ዜጎች ናቸው። ቢረብሹም መብት አላቸው። ቢረብሹም ያያያዝ ስርዓት አለው። ያንን ፕሮፌሽነሊ ለይቶ ቀድሞ አውቆ ይዞ ለህግ ስርዓት አቅርቦ ችግሩን መፍታት በእኛ ብቻ ሳይሆን በብዙ ዓለም ፈተና ነው። በኛ ሁኔታ ደግሞ ባለፉት አመታት ያው ትጥቅ እንደ ልብ የገባበት ሀገር በመሆኑ ብዙ ሰዎች ትጥቃላቸው። ብዙ አይነት ትጥቃላቸው እነዚህ ትጥቅ የታጠቁ ሰዎች ሁለትም፣ ሶስትም፣ አስርም፣ 15ም እየሆኑ አንዳንዴ ደግሞ የወታደር ልብስ እየለበሱ ወታደር ውስጥ የነበሩና የወጡ ሰዎች ሊሆኑ ይችላሉ። ዩኒፎርም እየለበሱ በመታጠቅ ሰውን መቀማት፣ የመሳሪያ ንግድ ማካሄድ ይስተዋላል። ይሄ ችግር በቀጣይነት የተረጋጋ ሀገር ለመፍጠር አደገኛ በመሆኑ ለምሳሌ በምዕራብ ኢትዮጵያ የነበረውን መሰል ችግር ለመፍታት መጀመሪያ ብዙ ውይይት፣ ብዙ ንግግር፣ ብዙ ምክክር ተደርጎ ነገሩ ፈር ስላላያዘ ሰፋ ያለ ኦፕሬሽን ተካሂዷል። ብዙ ወንጀለኞች ተይዘዋል፣ ብዙ ተፈተዋል። በዘረፋ በግድያ የተሰማሩ በመቶዎች የሚቆጠሩ ሰዎች ጉዳያቸው በፍርድ ሂደት ላይ ይገኛል። መሳሪያን በሚመለከት እነማን ይታጠቁ፣ እንዴት ሕጋዊ ይሁን አሁን ያልከው አዋጅ የሚመልሰው ሆኖ ትጥቅን አላግባብ የመጠቀምና መዝረፋ የመስታወሪያ ማድረግ ግን በቀጣይነት ኢትዮጵያ ውስጥ በጠንካራ ሁኔታ ካልሰራን በስተቀረ ፈተና መሆኑ አይቀርም። በስፋት በመሰራቄቱና እንደ ሽፍታም የመሆን ባህሉ ትንሽ ሰፋ ያለ በመሆኑ ትልቅ ፈተና አድርገን በአዋጅም በኦፕሬሽንም የበለጠ ስፋት ችግር ያለባቸው ኤሪያዎች ላይ ይተ እየሰራ እንገኛለን። ብዙዎቹም ለህግ እየቀረቡ ይገኛሉ። በሂደት መስመር እያያዘ ይሄዳል። እነዚህን ታጣቂዎች አንዳንድ ክልሎች ጭምር በማስታጠቅ ይታማሉ። ክቡር ጠቅላይ ሚኒስትር፣ ከዚህ አንጻር የሚወጡ መረጃዎች እንዳሉ እርስዎም የሚያውቁ ይሆናል። ይሄ ምን ያህል እውነት ነው? ከሆነስ የበለጠ አሳሳቢ ያደርገውም ወይ? ችግሩ ነው ትጥቁን የሚያስታጥቁት ግለሰቦች የሚሆኑ ቡድኖች ባልተገባ መንገድ ትጥቅ መያዝና፣ ያንን ትጥቅ ተጠቅሞ ያልተገባ ሀብት ማግኘት፣ ሰው መግደል፣ መዝረፍ፣ ማስፈራራት ካለ ሁሌም ስጋት ነው። ጉዳዩ ማንና መጣው ብቻ ሳይሆን በማንኛውም ደረጃ ቢመጣ ያንን ተጠቅሞ በዜጎች ላይ የሚፈጸም ማንኛውም ጥቃት አስጊና አሳሳቢ ነው። ይሄ ለመፍታትና ለመከላከል እንድንችልም ነው ሰፊ የሪፎርም ስራ እየሰራ ያለ ነው። ብዙ ሰዎችም በዚሁ አግባብ መሳሪያ ሲያዘዋውሩ እየተያዙ መሳሪያዎች እየተያዙ ብዙ ሺህ የሚቆጠሩ ጥይቶች እየተያዙ ተሰማላቸው በሚዲያ ብዬ ነው። ይቀጥላል ይሄ ኦፕሬሽን። ይህን እያደረግን የማስተካከያ እርምጃ በመውሰድ ማረጋጋት ይቻላል። ኢንቴንሽኑ ግን ከውስጥም ከውጭም በቡድኖችም በግለሰቦችም ሊነሳ ይችላል። ኢንቴንሽኑ ከየት የሚነሳይት ጥቃት እንዳያስከትልብን ባለበት የማስቀረት ጉዳይ ደግሞ የእኛን ጥንካሬ ይወስነዋል። ይህም በሂደት የሚፈጠር ይሆናል። የደህንነት ስጋት እየፈጠሩ ያሉት ግን ጠቅላይ ሚኒስትር የታጠቁ ቡድኖች ብቻ አይደሉም። ባይታጠቁም ከየአካባቢው አስተዳደሮች አቅም በላይ የሆነ ተጽዕኖ ማሳደር የሚችሉ ወይም በአስተዳደሮቹ ተጠያቂ የማይደረጉ ቡድኖች፣ ስብስቦች የመሳሰሉትም በተለያዩ ክልሎች ይስተዋላሉ። ለእነዚህ ነገሮች መፍትሄ ለማምጣት በመንግስት በኩል ምን እየተደረገ ነው? መንግስትስ ያውቃቸዋሉ እነዚህን ችግሮች? አዎ ይታወቃሉ። ግለሰቦች ገዝፎ የሚታይባቸው አካባቢዎች አሉ። ባለው የፖለቲካ ብልሽትና ለመተማመን በተለያየ ምክንያት በአንዳንድ ሰፈር የገዘፈ ማንነት የያዙ አይነክ የሚመስሉ ግለሰቦች እየተፈጠሩ እነዚህን ግለሰቦች መንግስት ማንኛውንም እርምጃ ወይም የህግ ማስከበር ስራ እንዳይሰራ ቀደም ተብሎ የህዝቡ አለኝታ መከታ አድርጎ ይመሳልና ህዝቡም እስኪገነዘበው ያን የመከተል ሁኔታ ብዙ ቦታ ይታያል። እንደዚህ አይነት ጉዳይ ግን የሚመክን ነው። በቀጣይነት በርግራው መንፈስ መቀጠል አይቻልም። አሁን አንዳንዱን በመታገስ በጣም በከፍተኛ ትዕግስት እያለፍን ያለ ነው፣ ሰዎቹ ለመቅጣት ወይ ሰዎቹ በህግ ለመጠየቅ የሚደረገው ሂደት ከሰዎቹ ያለፈ እዳ እናዳፋ ዳፋ ስላለው ጭምር ነው። ብዙዎቹ እንደዛ አይነት ሰፋ ያለ መረብ የዘረጉ በመሆናቸው ያም ሆነው የከፋ ችግር ያለባቸውን በመያዝ ላይ እንገኛለን። ሌሎቹም እንዲመከሩ እያደረግን እንገኛለን። የሚቀጥል ከሆነ ግን ያው መንግስት እርምጃ መውሰዱ አይቀርም። ለተወሰነ ጊዜ የሚያኮርፉ ኃይሎች ቢኖሩም በሂደት አላማውን ይገነዘባሉ በሚል ሂሳብ የማስተካከያ እርምጃ መውሰዱ ግድ ይሆናል ማለት ነው የሚቀጥል ከሆነ እርምጃ ካልወሰድን ጥፋቱ እየሰፋ ስለ እየተወሰደ ያለው እርምጃ በቂ ቢሆን ኖሮ ውጤቱን እናየው ነበር እስከ ማለት ሄዳሉ። አንዳንድ ሰዎች እርምጃው በቂ ባይሆን ነው አንዳንድ ነገሮች የቀጠሉት ይላሉ። በእርግጥ በቂ አይደለም እርምጃው። ብዙ ሰዎች ማለት ያስቸግረኝም፣ ጥቂቶች ሕግን የመበቂያ መሳሪያ ማድረግ ይፈልጋሉ። ለምሳሌ በደቡብ ጫፍ ያለ ሰው ስለ ሕግ ማስከበር እና መንግስት እርምጃ መውሰድ አለበት ሲል እሱ ውስጥ ስላለው ወንጀለኛ አይደለም የሚናገረው እሱ ውስጥ ያለው የወንጀለኛ የህዝብ ጠበቃ የህዝብ አለኝታ የህዝብ መከታ ነው ሌላ ሰፈር ተቃዋሚ ጠላት ብሎ የሚያስበው ወይም ተቀናቃኝ ብሎ የሚያስበው ሰፈር ያለን ሰው ነው አልተያዘም የሚለው በዚህ ጉዳይ በጣም ብዙ ኤክስፒሪየንስ አለኝ እኔ ኦሮሚያ አካባቢ ስንቀሳቀስ የህግ የበላይነት ይከበር ይሉኝና የህግ የበላይነት ይከበር ብሎ የሚያስቡት እነሱ ጋር ባለው ችግር ሳይሆን ሌሎች ክልሎች የሚታዩትን እንደሆነ ሌሎች ክልሎች ደግሞ ሲሄድ በፍጹም እዚህ አካባቢ ያለውን ሳይሆን ኦሮሚያ ያለውን ወይም ደቡብ ያለውን እንደሚያው አይቻለሁ። ሕግ ለሁሉም እኩል መሆን አለበት። ሁሉም በኩል የሚዳኝበት መሆን አለበት። መበቀያ መሆን የለበትም። ሕግም እናስከብረው በህግ አግባብ መሆን አለበት። ለዚህ መንግስት እርምጃ ሲወስድ እኔ ብሄር ነው የወሰደው ከኔ ቡድን ነው የወሰደው የሚል ድምጽ በጣም በስፋት ይደመጣል። አስተሳሰቡ እየሰከነ እስኪሄድ ድረስ ሕግ የማስከበር ስርዓቱን ይፈታተናል። በዚህ ምክንያት ብዙ ትግስቶች ይደረጋሉ። ብዙ የመሸከም ጥፋት ባየን ቁጥር ወዲያው እርምጃ አንወስድም። ብዙ ቦታ ላይ የከፋ የከፋውን እየለየን ይለየና እናደርጋለን ይሄን እየገመገምን እያስተካከልን አሁን በቅርቡ ያወጣነው የ የሰላምና ደህንነት እቅድ ሁሉንም የሎ ኢንፎርስመንት ኤጀንሲ ያካተተ እንዴት አድርገን የህዝቡን ሰላም ማረጋጋት እንዳለብን ህዝቡን እያስገነዘብን፣ ህዝቡ ተባባሪ እያደረግን እነዚህን አዋኪ ኃይሎች እየለየን እርምጃ እንውሰድ በሚል እቅድ ወጥቶ እየሰራንበት እንገኛለንና ያንሳል ይበዛል የሚለው ሚዛን በየአውዱ ካልታይ ያስቸግራል። አሁን በዚህ ዓመት እስር ቤት ማስገባት ወይም ጉዳያቸውን በእስር ማየት ከምንፈልገው ሰው ቁጥር በላይ ነው ያለው። በሺ የሚቆጠር ሰው በሰላምና ደህንነት፣ በመፈናቀል በኮራፕሽን ጉዳይ እስር ቤት ውስጥ አለ። ያን የሚያክል ሰው አስቀምጦ እንት ማለት ፍላጎት የለም። ወንጀል እንዲቀንስ እንጂ እስረኛ እንዲበራከት አይፈለግም። ግን አሁንም ብዙ ሰዎች በፌዴራልና በክልል በዚህ ጉዳይ ይታያሉና ይሄ እርምጃ ካለመውሰድ ሳይሆን የነበረንን ጠንከር ያለ በትናንሽ ምክንያት እርምጃ የመውሰድ ዝንባሌ ረገብ ከማድረጋችን ጋር ተያይዞ የሚነሳ ጥያቄ ነው በአንድ በኩል። በሌላ በኩል ደግሞ የሰፈርህን ሳይሆን የሌላ ሰፈር ወንጀለኛን ለማደን የሚታሰብ ሳቤ ነው። ሁላችንም ጋር እኩል ካልሰራግን ዘላቂ ሰላም ማረጋገጥ አይቻልም። አንድ አፍታ ወደ ጎረቤት ሀገር ልውሰድ። ጠቅላይ ሚኒስትር ከኤርትራ ጋር የተፈጠረው ሰላም ከዚህ ዓመት ዋነኛ ስኬቶቹ እንደ አንዱ ይቆጠራል። ዩኔስኮ በቅርቡ የሰላም ሽልማት ያበረከተለትም ይህንን ጭምር ከግምት በማስገባት ይመስላል። ሰሞኑን የኤርትራ ነፃነት ቀን አስመልክተው ባስተላለፉት መልእክት ኢትዮጵያ ያሉትን አንገብጋቢ ጉዳዮች በጋራ ለመፍታት ያላትን ዝግጁነት አረጋግጠዋል። ጉዳዮቹ ምን እንደሆኑ ሊነግሩ ይችላሉ? ለዚህ ማለት ነው። ወል በመላ አፍሪካ፣ በተለይም በምስራቅ አፍሪካ ብዙ አንገብጋቢ ጉዳዮች ለኢኮኖሚክ ኢንቴግሬሽን እየሰራን በምንገኝበት በዚህ ጊዜ ውስጥ ብዙ በጋራ መስራት ያለብን ኢኮኖሚካል ይሸዋሉ የደህንነት ኢሹ አለ። የአጎራባች ሀገራት ኢሹ አለ። የሶማሊያና ኬንያ ኢሹ አለ። የሱዳንና ደቡብ ሱዳን ጉዳይ አለ። የኤርትራና ጅቡቲ ጉዳይ አለ። በእነዚህ ሁሉ ጉዳዮች ላይ በሰላም፣ በደህንነት፣ በኢኮኖሚ ጉዳይ በቅርርብ፣ በምክክር አብረን ለመስራት ያለንን ፍላጎት ነው የገለጽ ነው እና ችግር የበዛበት ቀጠና ስለሆነ ችግሮቹን ምንድናቸው ከሚል ጥሩ ጥሩ ነገሮች ምንድናቸው የሚል ይቀላል። ለምሳሌ በሶማሊያና በኬንያ መካከል ያለውን ችግር የወሰን እንደሆነ ኤርትራ የሳው ሱዳን መንግስት በጣም ከኢትዮጵያ ጋር ተደጋግፈውና ግዞ እንዲፈቱት እንፈልጋለን። በሶማሌ እና በኬንያ መካከል ቢፈጠር ማንኛውም ችግር ዳፋ ወደኛ እንዳይመጣ እናውቃለን። በዚህ ምክንያት ይህንን ጉዳይ እንደ አንድ ሺው ብንወስድ በቅርበት አብረን እንስራ እንላለን። ሳው ሱዳንን በሚመለከት ሰፊ ችግር አለ። ያንን ችግር ለመፍታት ኢትዮጵያ ብቸኛዋ መፍትሄም ጫፍና አንገምትም በጋራ አሳሰልን ብለን እናስባለን። በእኛና በኤርትራ ጉዳይም እንደዚሁ በኤርትራና በሌሎች ሀገራት ጉዳይም እንደዚሁና በርካታ ችግር ያለበት አህጉር ነው። ክፍለ አህጉር ነው። በሌላ መንገድ ደግሞ ወደ ኢንትግሬሽን ለመሄድ የሚያስብ ነው። ይሄ ቅርርብ፣ ምክክር፣ ውይይት ይፈልጋል። ያን ለማመላከት ነው። እንግዲህ በተለይ በሁለቱ ሀገራት መካከል ያሉ የድንበር መተላለፊያዎች መዘጋትም እንደቀጠለ ነው። አሁንም ምንድነው እዚያ ላይ ያለው ሁኔታ? ጠቅላይ ሚኒስትር፣ ድንበር ጋር ተያይዞ ሰላሙ ሲፈጠር በሁለቱም ወገን መክፈት በስፋት መክፈት ይታይ ነበር። ድንበሮቻችንን እንደ ውጭ ሀገር ሳይሆን እንደ ሀገር ሰው ይንቀሳቀሳል ከዚህም ከዚያም ማለት ይቻላል። ብዙም ጥብቅ ቁጥጥር አይደረግበትም እና ብዙ ሰዎች ከዚህም ወደዛ ከዛም ወደዚህ የመምጣት ሁኔታ ነበር። ያ ብቻ ሳይሆን የኢትዮጵያ ተቃዋሚ ሆነው ወደ ኤርትራ የነበሩ ወደ ኢትዮጵያ የተመለሱ፣ የኤርትራ ተቃዋሚ ሆነው ወደዛ ያልተመለሱ ሀይሎች አሉ። ስለዚህ ይሄንን የመከፈቱን ጉዳይ ሌሎች ሀይሎችም ለተለያየ አላማ የመጠቀም ፍላጎት እና ዝንባሌ ስለነበረ በኤርትራ መንግስት በኩል ያለው የድንበር ጉዳይ ለምሳሌ በአየር ያለው እንቅስቃሴ ኮንትሮልድ ነው። ስለዚህ በረራ ፍሪኬንሲውን ጨምረን እንቅስቃሴ እያደረግን ነው፣ የተገደበ ነገር አይደለም። ሁለተኛው በድንበሮቻችን ግን ቁጥጥር ማድረግ የሚያስችል የከስተም ስርዓት ፈጥረን ሰዎች ከአንድ ሀገር ወደ አንድ ሀገር ሲሄዱ ማወቅ የሚያስችል አቅም እስክንፈጥር እንደው ዝም ብለን የከፈትነው ጉዳይ አደጋ እንዳያስከትልብን የሚል ኮንሰርን አለ። ኮንሰርኑ ላይ የሰራንበት እንገኛለን እኛም እንቀራዋለን። ከኤርትራ የተለያዩ ሰዎች ወደዚህ የሚገቡ ከሆነ ከዚህም ወደዛ የሚሄዱ ከሆነ ለሰላም፣ ለቱሪዝም፣ ለልማት ብቻ መሆን አለበት። ጥፋት የሚያስከትል ከሆነ በአንድ ሀገር ውስጥ አልፎ ሌላ ሀገር ጥፋት የሚያመጣ ማንኛውም ነገር በዓለም አቀፍ ሕግም እየተፈቀደ አይደለም። ወደ ለውጡ ጉዳዮች ልመልሰው። ጠቅላይ ሚኒስትር እንግዲህ አንዳንድ ችግሮችን በመመልከት ለውጡ ወደ ኋላ እንዳይመለስ የሚሰጉ ምን ሊፈጠር እንደሚችልም የሚያሳስባቸው ሰዎች አሉ። ኢትዮጵያ ችግሮቹን ተቋቁማ በዚህ የለውጥ መንገድ እንደምትቀጥል ምን ያህል እርግጠኛ ነዎት? ስለ ነገ ምን ያክል እርግጠኛ ነህ አይባልም። ያው ነገ ነገን ትገምታለህ ትተልማለህ የሆነ ሆኖ ለውጡ ይዘልቃል፣ መሰረትም ይጥላል ብዬ የማስበው መጀመሪያ ለውጡን ችግር ምን አመጣው ብዬ ወደ ኋላ በመመለስ ነው። ወደ ኋላ ተመልሼ የነበረውን ችግር በማይበት ወቅት፣ በአንድ ወቅት በአፍላ እድሜ ወጣት እያለህ ፋሽን የሆነ የምትወደው የምታለንቀው ልብስ፣ ጫማ ሊኖር ይችላል። ያን ጫማ ለብሰህ ያን ልብስ ለብሰህ አጌጠህ ብዙ ድግስ፣ ብዙ ሰርግ ተጉዘህ ሊሆን ይችላል። ነገር ግን ከጊዜ በኋላ አንተ እያደክ እየወፈርክ እየረዘምክ ስትሄድ ያ ልብስ ደግሞ ባለበት ስለሚቆይ በቀጣይነት ፊዚካል ለውጡ ሲመጣ የቀደመውን ፋሽን የቀደመውን የወደድከውን ልብስ ልልበስ ብትል የማይመጥን ወይም የማይገባ ይሆናል። በዚህ ጊዜ ሊወሰድ የሚችለው እርምጃ ሁለት ነው። አንደኛው ያደገውን ማንነት ቆርጦ ገርዞ አስተካክሎ ወደ ልብሱ ወደ ጫማ ማስተካከል ነው። ሁለተኛው ደግሞ ልብሱን ወደ አዲሱ ማንነት ማምጣት ነው። ሰውን ቁመቱን ቆርጦ ፍረቱን ቀንሶ ለልብስ ማስተካከል ተፈጥሮ አይደለም፣ አናቹራል ነው፣ ማድረግ ያስቸግራል። ነገር ግን ሰው ባደገ ቁጥር እድገት ባለው ሰው ላይ የሚደረግ ፊዚካል ለውጥ የሚከተል የአልባስ የልብስ የጫማ ለውጥ ይደረጋል። የመንግስትና የሕዝብ ግንኙነትም እንደዚሁ ነው። ሕዝብ ያድጋል ህዝብ ይለወጣል። ፍላጎቱ ዛሬ ዲሞክራሲ ብሎ የጠየቀህ እና የመለስክለት መልስ ነገ በዚያ መልስ መኖር አትችልም። ህዝብ ፍላጎቱ ቁጥሩ አስታሰቡ እያደገ ሲሄድ መንግስት ደግሞ ከዚህ ቀደም እንዲያርገልላለው እያለ መቆየት ሲፈልግ ያ ዲፍረንስ ተፈጠረ። መንግስት ምንም ስላልሰራ አይደለም፣ ግን የሰራቸውን ነገሮች እየተረከ መኖር ስለፈለገ እና ከአዲስ ለውጥ ጋር አብሮ መጓዝ ባለመቻሉ ነው ችግር ያጋጠመው። እኛም ለውጡ ሲመጣ የነበረው ድጋፍ እስረኞች መፍታት፣ ሚዲያዎች መልቀቅ፣ ኢትዮጵያ ውስጥ ያለውን ቴንሽን መቀነስ የነበሩ ጥያቄዎች ስለሆኑ ድጋፉ መጥቷል። አሁን ድጋፉን ቀጣይ የሚያደርገው አዳዲስ ሀሳቦች እየፈጠሩ ከህዝብ ፍላጎትና እድገት ጋር እየተጓዙ ያን እየመሩ በገቡት ቃል መሰረት ደሊቨር ለማድረግ ጥረት የሚደረግ ከሆነ ማስቀጠል ይቻላል። ማስቀጠል የሚቻለው በመንግስት ወይም በመሪ ብቻ አይደለም። መላው የኢትዮጵያ ህዝብ የመለወጥን አስፈላጊነት በሚያነሳው ልክ ለለውጡ መሳተፍ አለበት። በብዙ መልኩ ያ ማድረግ ከቻል ለውጡ አሁን በጀመረ ነው አግባብ መስመር እየያዘ እድገት በምንፈልገው አቅጣጫ ሁሉ እያመጣን አዲስ ኢትዮጵያ እንፈጥራለን ብዬ አምናለሁ። እንግዲህ የትንሳኤን በዓል አስመልክተው ያስተላለፉት መልእክትም የኢትዮጵያ ተስፋ ብሩህ እንደሆነ ያንጸባረቁበት ነው። ከጌታ ኢየሱስ ክርስቶስ ትንሳኤ ጋር ያያይዘው ከጠቀሱት አንዱ ነገር ብቻ ላምብ በዛሬው ማዕበል የማይወሰዱና በአይሁድ የሐሰት ወሬ የማይናዱ የማይቀርትን ትንሳኤ ዋን ያዩታል። አየሩን ክፉ ወሬ ቢሞላውም ከሙታን የተነሱት ግን ወደ ከተሞች ገብተው መልካሙን ወሬ ያወራሉ ይላል እና ማዕበል፣ የሀሰት ወሬ፣ ክፉ ወሬ የሚሉትን አገላለጾች ተጠቅመዋል። ከኢትዮጵያ ሁኔታ አንጻር ሊገልጹልኝ ምን ለማለት ፈልገዋል? ት በየቀኑ የምታዩት የምትሰሙ ሁሉ እኮ እሱ ነው። ለምሳሌ ኢትዮጵያ ከጥቂት ዓመታት በፊት 23 ዓመት በፊት የደን ሽፋኗ 30 ፐርሰንት በላይ ነው። አሁን ከ4 ፐርሰንት ወርዷል። በረሃማነት እየመጣ ነው የአየር ለውጥ ንብረቱ የኢኮሎጂክ መለዋወጡ በግብርናችን በኑሯችን፣ በህይወታችን፣ በጤንነታችን ወጥተን ስንገባ ባለው የአየር ሁኔታ ተቀይሯል። ማንም ሰው ይታዘበዋል። ይሄ ዛፍ እንትከል ክረምት በሚባልበት ሰዓት አሁን ዛፍ መትከያ ጊዜ ነው ወይ ብሎ የሚያስብ አለ። ዛፍ የሚተከለው ለመንግስት አይደለም። ዛፍ የሚተከለው ለሌላ ስፈር አይደለም። አንተ የምትተክለው በምትሰራበት በምትኖርበት ከባቢ ነው። እያየህ ለመደሰት ለትውልድ ለማሸጋገር ነው። እኔም ሌላውም ሰው እንደዚሁ በማንኛውም ሀሳብ ላይ የተቃርኖ ሀሳብ ይደመጣል። ተቃርኖ ሀሳብ መደመጡ ሳይሆን ችግሩ ያን ፖለቲካ አጀንዳ አድርጎ የማራገብ ሁኔታ በስፋት ይታያል። ይህን አሻግሮ የሚያዩ ሰዎች ያስፈልጋሉ። ከውጽ ባሻገር ማየት የሚችሉ ሰዎች ካልተፈጠሩ በስተቀረ መሪ ኢማጂን ያደረገውን ማንኛውንም ምስል ዜጎቹ በተቀበሉት ልክ ነው ሪያላይዝ ማድረግ የሚችለው ብዙዎቹ መሪዎች ፍላጎት መሻስ ለሌላቸው አይደለም ያያሰቡትን ያለሙትን ነገር የሚገዛ ትውልድ ያለና የሚተባበር ትውልድ ያለ እንደሆነ ለውጥ ይመጣል። ቻይና ላይ ያየነው እሱ ነው። በሌሎች አገራትም ያየነው እሱ ነው። ለምሳሌ አዲስ አበባን ለማስዋብ የጀመርነው ፕሮጀክት መላው የኢትዮጵያን ሕዝብ ማስፈንጠዝ ያለበት ፕሮጀክት ነው። ምክንያቱም ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ እየተለመደ የመጣው ነገር ልጆቻችን በአካል ኢትዮጵያ ቢሆኑም ኢትዮጵያ አይደሉም። ትምህርት ያለጉት ውጭ ሀገር ነው ለሕክምና መጓዝ የሚፈልጉት ውጭ ሀገር ነው። ለቫኬሽን ሜድ የፈለጉት ውጭ ሀገር ነው። እድገት ለውጥ ብለው የሚያስቡት ከሌሎች ሀገሮች ሄደው መኖር ነው። ደሞ ከሄዱም በኋላ በሚያዩት ነገር ይደመማሉ። ኢትዮጵያ ወደዛ መሄድ ስላለች ብለው ለማሰብ ይቸገራሉ። የኛ ወላጆች ስለ ሀገር ክብር፣ ስለ ሀገር ፍቅር በነገሩ ልክ ለልጆቻችን የነገር ናቸው አይደለም። ልጆቻችን ጭንቅላታቸው በጣም ከኛ የላቀ ነው። ዘመኑ ቴክኖሎጂ ይጣባው ነው ብዙ ነገር ያያሉ። ሙቪ ያያሉ። ሌላ ቦታ የሚያዩት ነገር እዚህ ሲያጡ ያን ይመኛሉ። ዜጎች ሀገራቸውን ወደው ለሀገራቸው ኢኖቬቲቭ ሆኑ እንዲሰሩ ከዜጋ አንጻር ስናየው ትልቅ ትርጓሜ ያለው ሁለተኛ አዲስ አበባ ያላት ጸጋ ወንዞቹ ናቸው። እንደ ሌሎች ከተሞች ሀይቅ የለንም፣ ወይም ውቅያኖስ የለንም። ያለንን ወራጅ ውሃ ንጹህ ብናደርገው ለመጠጥም፣ ለጤናም በጣም በጣም ጠቃሚ ነው። ብዙ ሰዎች ይጎዳሉ፣ ይሞታሉ። ከኢኮኖሚ አንጻር ብናየው ቱሪስቶች ኢትዮጵያ መጥተው ሆቴል ከተቀመጡ በኋላ ወጥተው የሚሄዱበት ቦታ ባለመኖሩ በጣም ብዙ ማግኘት የሚገባንን የቱሪስት ፍሰት አሳቶናል። የቱሪዝም አንዱ ጥቅም ምንድነው? በቀጥታ ሱቅ ቤት ገብቶን መግዛት አይደለም። ቡና ሲጠጣ ምግብ ሲበላ ታክሲ ሲጠቀሙ በሁሉ ነገር ብዙ ሰዎችን ስራ የሚያስገኝ ሴክተር ነው። ለሀገር ኢሜጅም ከፍተኛ ጠቀሜታ አለው። እኛም ደግሞ ሌላ ቦታ እንደምናያቸው ውብ ጽዱ ከተሞች እኛም ጋር ማየት ያስፈልጋል። ይህንን ካለምንም ስጋት ካለምንም ችግር ማዕበል ማስተታት የሚያስቡ ሰዎችን ቅድም ባነሳው ሀሳብ ልትወስድ ትችላለህ። አርቀን ኢማጂን ያደረግነውን ነገር እዩት ነው። ያን ያያችሁ ሰዎች ሪያላይዝ ማድረግ ትችላላችሁ። አሁን ከግራና ቀኝ የምትሰሙት ነገር እንዳያስቀራችሁ። የሚያስቀራቸው ሰዎች ስላሉ ባልክ በጠቀስከው ጊዜም የቀሩ ሰዎች አሉ። ወደ ስቅለት በነበረው ጉዞና ከትንሳኤ በኋላ የሰዎች ማንነት ይለያያል። ስለዚህ አሁንም ድል ይመጣል ለውጥ ይመጣል ስንል አምነው የሚከተሉና ለውጡን አይተው የሚያምኑ ሰዎች ይለያያሉ። እነሱን ኢንከሬጅ ለማድረግ ነው ሀሳቡ የተነሳው። እኔ ምን አይነት አዲስ አበባ ልትሆን እንደምትችል፣ በጥቂት ዓመታት ውስጥ ምን አይነት ኢትዮጵያ ልትፈጠር እንደምትችል ሁሌም በአእምሮ ኢማጂን አደርጋለሁ ያ ኢማጂን ማደርጋትን ሀገር ነው ልጆቼ ወገኖቼ እንዲገነዘቡ እንዲሰሩላት የምፈልገው። ዚህ ብሩ ተስፋ የማይበት ጉልበት የሚሆነኝ ኢትዮጵያን መለወጥ ይቻላል የሚል ጽኑ እምነት አለኝ። የሚለወጠው ኢትዮጵያውያን አምነው ሲተባበሩ መሆኑ እንደ ፕሪኮንዲሽን የሚቀመጥ ቢሆንም ያንን ለማመላከት ነው። ብዙ ጊዜ ተስፋውን መልካሙን ነገር ለማሳየት ጥረት ማደርገው የመሪ ሚናውም እሱ ይመስለኛል።